በኢትዮጵያና ና በኬንያ ድንበር ጎሳዎች መካከል የተነሳውን ውጥረት ወደሚመለከተው የዕለቱ አብይ ርዕስ እንለፍ። ድንበር ጥሰው የኬንያ ክልል ውስጥ ሰፍረዋል የተባለውን የደቡብ ኢትዮጵያ የሚሪሌ ጎሳ አባላት የኬንያ ሰራዊት እንዲያስወጣ መታዘዙ በኦል አፍሪካ ዳትካም ድረ ገጽ ተዘግቧል። የኢትዮጵያ መንግሥት ሚሪሌዎችን በሰላም ወደ መጡበት እንዲመልስ አልያም በኃይል እንዲወጡ እንደሚያደርግ የኬንያ መንግስት ማሳወቁም በዚህ ድረገጽ ተጠቅሷል። ባልደረባችን ትዝታ በላቸውን ያነጋገሩ አንድ የኬንያ ምክር ቤት አባል ግን የጎሳ አባላቱ በአካባቢው ድርቅና የግጦሽ መሬት መመናመን የተጎዱ መሆናቸውን በመጠቆም ጉዳቱ ዘላቂ መፍትሔ ይሻል ይላሉ። ዝርዝሩ እነሆ። በደቡብ ኢትዮጵያና ኬንያ ድንበር አቅራቢያ የሚኖሩ አርብቶ አደር ጎሳዎች በግጦሽ መሬትና ለከብቶቻቸው ውሃ ፍለጋ በሚያደርጉት ድንበር ዘለል እንቅስቃሴ ግጭቶች የተለመዱ ናቸው። ሚሪሌ ወይም ዳሰነች በመባል የሚታወቁት የደቡብ ብሄር ብሄረሰብ አባላት ከሁለት ሳምንታት በፊት ከቱርኪና የኬንያ ጎሳዎች ጋር ባካሄዱት ግጭት አርባ ሰዎች እንደገደሉ የኬንያ መንግስት ገልጿል። አሁን ደግሞ ቁጥራቸው ሁለት ሺ አምስት መቶ የሚደርስ የታጠቁ የሚሪሌ ጎሳ አባላት ቱርካና ሀይቅ አካባቢ የሚኖሩ ቱርካና እና ሌሎች ማህበረሰቦችን በመግፋት 14 ኪሎ ሜትሮች ዘልቀው ኬንያ ውስጥ ሰፍረዋል ተብሏል። ኦል አፍሪካ ዳት ካም እንደዘገበው የኢትዮጵያ መንግስት ዜጎቹን ወደ መጡበት እንዲመልስም የኬንያ መንግስት ጠይቋል። የኬንያ ሰራዊት እነዚህን ሰዎች እንዲያስወጣ ወደ ድንበር ተልኳል። የኬንያ ማዕከላዊ ቱርካና ግዛት ምክር ቤት ተወካይ ሚስተር ኤክዌ ቱሩ ሁኔታውን እንዲያብራሩልን ጠይቀናል። So government now is asking the Ethiopians who live inside Kenya, because we had our own border police post was 14 kilometers. አሁን የኬንያ መንግስት ድንበር አቋርጠው ኬንያ ውስጥ የሚኖሩ ኢትዮጵያውያን ወደ አገራቸው እንዲመለሱ እየጠየቀ ነው። ችግራቸውን የምንረዳ ቢሆንም ድንበሩን የሚጠብቁ ፖሊሶች መኖር አለባቸው። ከዚህም በላይ በሁለቱ አገሮች አዋሳኝ ድንበር ላይ ማንም የማይንቀሳቀስበት ቀጠና መፈጠር አለበት። ስለዚህ ኢትዮጵያውያኑ ወደ አገራቸው እንዲመለሱ የጊዜ ገደብ ተሰጥቷቸዋል። ሰዎቹ በፈቃዳቸው ካልሄዱ ግን የሁለቱ አገሮች መንግስታት እርምጃ የመውሰድ ኃላፊነት አለባቸው። ለአርብቶ አደሩ ድንበር ማቋረጥ ዋናው ምክንያት እየተመናመነ የሄደው የግጦሽ መሬትና የውሃ እጥረት መሆኑን የኬንያ ምክር ቤት አባል ሚስተር ኤክዌ እቱሩ ተናግረዋል። ይህ የድህነት ጉዳይ ነው። የምግብ ዋስትና የሚበላ የሚጠጣ የማጣት ጉዳይ ነው። ይህ አካባቢ የአፍሪካ ቀንድ ድርቅ ባስከተለው ረሃብ ሲሰቃይ ቆይቷል እና አሁን ሁለቱ ህዝቦች፣ ኢትዮጵያውያኑና የኬንያውያኑ ቱርካናዎች የግጦሽ ሳርና ውሃ ይሻማሉ። በዚህ ሁኔታ ነው የሚጋጩት። የምግብ እጥረት ግጭትም ያስከትላል። የኬንያ ፓርላማ አባል በኢትዮጵያና ኬንያ ድንበር ላይ የሚኖሩ ህዝቦችን ችግር ቸል በማለት ሁለቱንም መንግስታት ይከሳሉ። በኦሞ ወንዝ ላይ የሚገነባው የጊቤ ሶስት ግድብ የህዝቡን ችግር እንዳባባሰ ይጠቁማሉ። እንደ አውሮፓውያን የዘመን አቆጣጠር ከ ሁለት ሺ ስምንት አመተ ምህረት ጀምሮ ነው የኬንያ ምክር ቤት ውስጥ ይህ ግድብ እንዳይገነባ የሚቃወመው። ጊቤ ጊቤ አንድ፣ ጊቤ ሁለት፣ ጊቤ ሶስት ግድቦች አሁን ደግሞ ሌላ የመጨመር ሀሳብም ቀርቧል። ይህ የሚሆን ከሆነ ህዝቡ ከፍተኛ ችግር ይገጥመዋል። የስካሁኑ ግድቦች የቱርካናን ሀይቅ ውሀ በአስር ሜትር ያህል ቀንሰውታል። ይህ በህዝቡ ህይወትና በተፈጥሮ አካባቢ ደህንነት ላይ አሉታዊ ጫና ይኖረዋል። በግቤ ሶስት ግድብ ምክንያት ችግር የሚገጥመው በቱርካና የሚኖር የኬንያ ህዝብ ብቻ ሳይሆን በመርሳ ቤትና የታችኛው የኦሞ ወንዝ ዳርቻ አሳ አጥማጆችንም ጭምር ነው ብለዋል። ለዚህ ነው የግቤ ሶስትን ግድብ መገንባት የምንቃወመው ይላሉ ኢቱሩ። We are saying the Ethiopian government should not dam River Omo, because River Omo gives flows. የኢትዮጵያ መንግስት የኦሞን ወንዝ መገደብ ማቆም አለበት፣ ምክንያቱም ወደ ቱርካና ሀይቅ የሚፈሰው ዘጠና በመቶ ውሃ ከኦሞ ወንዝ ነው። ስለዚህ የአባይ ወንዝ አጠቃቀም በውል ላይ እንደ ተመሰረተ ሁሉ የኬንያና የኢትዮጵያ መንግስታት ድንበር አቋራጭ ውሃ ሀብቶችን እንዴት እንደሚጠቀሙ አንድ ውል መመስረት አለባቸው እንላለን፣ ምክንያቱም ይህ ወንዝ በቱርካና አካባቢ ለሚኖሩ ህዝቦች ዋናው የህይወት ሕልውናቸው ነውና በኬንያ ፓርላማ የቱርካና ግዛት ተወካይ ሚስተር ኢቱሬ የኬንያ ፕሬዚዳንት ሙዋይ ኪባኪና የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ ባለፈው ሳምንት በድንበሩ ህዝቦችና የተፈጠረው ግጭት ዙሪያ መወያየታቸው የጉዳዩን አሳሳቢነትና ሁለቱን ሀገሮች መፍትሄ እንደሚሻ ጠቋሚ ነው ይላሉ። በመጨረሻም ዘላቂው መፍትሄ መንግስታቱ የህይወት ደህንነትና ንብረትን ጥበቃ ለማረጋገጥ ግዴታ አለባቸው። ስለዚህ ሁለቱም ኬንያና ኢትዮጵያ በጋራ ድንበሮቻቸው አካባቢ ጸጥታን ማስጠበቅ አለባቸው። ምሪሌዎች በኢትዮጵያ ድንበር ውስጥ የሚገኙ ቱርኮናዎችም ካሉ በሰላም ወደ አገሮቻቸው እንዲመለሱ መደረግ አለበት። የህዝቡን ችግር ለማቅለል አስፈላጊውን መሰረተ ልማት ማፍሰስም አለባቸው ይላሉ።